በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቀቅ ሁለት እጆቹ ወደ ላይ በማጣመር በኢትዮጵያ የተለያዩ አካባቢዎች የተቃውሞ ምልክት የሆነውን ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊስና የፖሊሲና የሕዝብ አስተያየት ክበቦች ሌላ ለየት ያለ ሩጫ የያዘ ይመስላል። የሌሊሳ ሩጫ በኢትዮጵያ የሚታየው የሰብአዊ መብት ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የምክር ቤት አባላትና ከዓለም አቀፍ የመገናኛ ብዙሀን ጋር በተካሄደ ጋዜጣዊ መግለጫ ነው። በትላንትናው እለት ኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉትን አዲስ ረቂቅ ውሳኔ ይፋ ሲያደርጉ የምስክርነት ቃሉን ሰጥተዋል። ሄኖክ ሰማግዜር ዝርዝሩን ይዟል። በኢትዮጵያ ምርጫ 97ን ተከትሎ በዩናይትድ ስቴትስ ኮንግረስ የቀረበውን ኤችአር 205 ረቂቅ ህግ አስታውሳችሁ በትናንትናው ዕለት የኮንግረሱ የአፍሪካ ጉዳዮች ንዑስ ኮሚቴ ተመሳሳይ አዲስ ህግ ኤችአር 16ን አስተዋውቋል። እኛም ዘገባ አቅርበናል። ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሃውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። በኮንግረሱ የአፍሪካ ንዑስ ኮሚቴ ይህንን ህግ ያስተዋወቁት ኮንግረስማን ክሪስ ስሚት እንዳሉት ህጉ የዴሞክራቶችም የሪፐብሊካንም ድጋፍ ያለው ነው። ዴሞክራቱ የንዑስ ኮሚቴው ከፍተኛ አባል ኤልየት ኤንግል፣ የቴክሳሱ ዴሞክራት አልግሪን፣ ሪፐብሊካኑ ማይክ ኮፍመን እና ዴሞክራቱ ኬት ኤልሰን የህጉ ተባባሪ አርቃቂዎች ናቸው። ለመሆኑ በረቂቁ የሰፈሩና የኮንግረሱ አባላትን ያሳሰቧቸው ጉዳዮች ምንድን ናቸው? ለምንስ አስፈለገ? ኮንግረስማን አልግሪን ያብራራሉ። በጉዳዩ ላይ ለሰጡት አመራር የኮሚቴውን ሊቀመንበር በድጋሚ ላመሰግን እወዳለሁ። ጉዳዩ ለኢትዮጵያውያን እጅግ አስፈላጊ መሆኑን አውቃለሁ። ቀና አመለካከት ላላቸው ሕዝቦች በሙሉም ያንኑ ያህል አስፈላጊ መሆኑንም እረዳለሁ። በመሆኑም ረቂቅ ሕጉ እንዲጸድቅ ሊቀመንበሩን በሁሉም መንገድ በመርዳት እሰራለሁ። በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት ይፈጽማቸዋል ላላቸው ግድያዎች፣ ስርዓቶችና የመብት ጥሰቶች በምልክት በዓለም ዙሪያ ካስተጋባ ከሳምንታት በኋላ በዋሽንግተን ዲሲ ሌላ አይነት ሩጫ ጀምሯል። የመብት ተቆርቋሪነት ግንዛቤ የመፍጠር ሩጫ በዋሽንግተን ዲሲ የፖለቲካ የፖሊሲና የህዝብ አስተያየት ክበቦች እያከናወነ ነው። በትናንትናው ዕለት በዋሽንግተን ፖስት ጋዜጣ በኢትዮጵያ ውስጥ ጭቆናን መታገሌን እቀጥላለሁ በሚል ርዕስ በጥልቀት በኢትዮጵያ በኦሮሚያ፣ በአማራ በኦጓደን በጋምቤላና በሌሎችም ስፍራዎች እየታየ ያለውን ግድያ እስራትና የመብት ረገጣ ለዓለም ለማረጋገጥ ፍላጎት በጽሁፉ አስፍሯል። በዚህ ዕለት የዩናይትድ ስቴትስ ኮንግረስ የኢትዮጵያ የሰብአዊ መብት ይዞታን አስመልክቶ ባሳለፈበት ወቅትም ንግግር አቅርቦ ነበር። ሀሌ ያማ ኢትዮጵያ ከሳ ጅሩ ባየ ረኪሳፊ ገረፉን ዱራት ያቺሳ ከሰቲ ዴማ ጅራ በኢትዮጵያ ሁኔታዎች በጣም አስከፊ የሆኑ ነው። ይህ ደግሞ በጣም አሳሳቢ ነው። የኢትዮጵያ መንግስት በርካታ ሰዎችን አስሯል። ሰዎች ከሀገር እንዲወጡ ያስገድዳል። ሰዎች ከራሳቸው መኖሪያ ቄ የተፈናቀሉ ችግሮችን እንዲጋፈጡም ያደርጋሉ። ይህን የሚያደርጉት ደግሞ ስልጣኑን የጨበጡት አነስተኛ ቁጥር ያላቸው የአንድ ብሔር አባላት ናቸው። ኢትዮጵያ ከዩናይትድ ስቴትስ ከፍተኛ የሆነ የልማትና የመሰረታዊ አቅርቦት እርዳታዎችን ታገኛለች። በጸረ ሽብር ትግልም የዩናይትድ ስቴትስ አጋር ናት። በኮንግረስም ሆነ በኦባማ አስተዳደር የሰብአዊ መብት ይዞታና የዴሞክራሲ ግንባታ ዙሪያ የሰላ ሂስ ሲሰነዘርበት ቆይቷል። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ አዲስ የወጣው የኮንግረስ ረቂቅ ህግ የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ ያላቸውን እርምጃዎች ያወግዛል። የኢትዮጵያ መንግስትም ሁኔታውን በገለልተኛ አጣሪ ቡድን የተሟላና ግልጽ ምርመራ እንዲያደርግበት ያሳስባል። በዚህ ምርመራ ያልተመጠነ ኃይል የተጠቀሙ የጸጥታ ኃይሎች ተጠያቂ እንዲሆኑ ይመክራል። በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎችም እንዲፈቱ፣ የመናገርና የመሰብሰብ መብቶች እንዲከበሩ ከዜጎች ጋር ግልጽ ውይይት እንዲጀመርና የማህበረሰብ ተቋማት ላይ የተላለፈው የሲቪል ማህበራት ህግ እንዲሰረዝ ይጠይቃል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በረቂቅ ህጉ ዙሪያ ያለውን ምላሽ በነገው ዕለት ባለሥልጣናቱ እንደሚያብራሩልን ቃል ገብተዋል። በነገው ዝግጅት ተከታተሉ።